ቮይስ ኦፍ አሜሪካ የአማራ ክልል ምክር ቤት መደበኛ ጉባኤም በዛሬው ዕለት ተጀምሯል። ምክር ቤቱ በዛሬው ውሎው የክልሉን ማህበራዊ፣ ኢኮኖሚያዊ ና ፖለቲካዊ ጉዳዮች አፈጻጸም ገምግሟል። የባህር ዳር ዘጋቢያችን አስቴር ምስጋናው የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ የተናገሩትን ጠቅሳ ተከታዩን ዘገባ አስተላልፋለች። ክልል ምክር ቤት መደበኛ ጉባኤውን ዛሬ ጀምሯል። የበጀት ዓመቱን የአስፈፃሚ አካላት የስራ አፈጻጸም የሚገመግመውን ሪፖርት ያቀረቡት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነ ክልሉ በኢኮኖሚያዊ ማህበራዊ ና ፖለቲካዊ ጉዳዮች ያስመዘገባቸውን ውጤቶች አቅርበዋል። በአቶ ተመስገን ሪፖርት መሰረት አብዛኛዎቹ አፈጻፀም አመርቂ እንዳልሆኑ ተናግረዋል። ለአፈጻጸሙ እንቅፋት ነው ያሉት ደግሞ የኮሮና ቫይረስ መከሰት ነው። እንደ ርዕሰ መስተዳደሩ ገለጻ በክልሉ ወርቃማ በሚባል ደረጃ የተሰራ ስራ በሰላምና ደህንነት ዙሪያ ነው ብለዋል። የፖለቲካ አመራሩ የሀገር ሽማግሌዎች እና የጸጥታ ኃይሉ ተናበው በሰሩት ስራ ህገ ወጣት ደረጃጀቶች ወደ መስመር ገብተዋል። የማንነትን ጥያቄ ሽፋን በማድረግ ክልሉን ለማተራመስ የተሰራው ሴራም ከሽፏል ብለዋል። ክልሉን የትርምስ ቀጠና ለማድረግ ከሚንቀሳቀሱ የጥፋት ኃይሎች መካከል በተለይም የማንነት ጥያቄዎችን ሽፋን በማድረግ የቅማንት ኮሚቴ ነኝ በሚል ከአማራ ጠል ኃይሎች ጋር በመቀናጀት ሁከት እና ብጥብጥ እንዲባባስ በማድረግ ትምህርት ቤቶች እንዲዘጉ፣ ህዝብ ማመላለሻ ትራንስፖርት እንዲቋረጥ እና በከተሞች ነውጥ በመፍጠር ንብረት እንዲወድም ተግተው ይሰሩ የነበሩ የጥፋት ኃይሎች በመረጃ እና ማስረጃ በመታገዝ በቁጥጥር ስር ለመዋል ተከታታይ ስራዎች ተሰርተዋል። በአማራ እና በቅማንት የሃይማኖት አባቶች፣ የአገር ሽማግሌዎች በአመራሩና በሚመለከታቸው የባለድርሻ አካላት ጋር በመቀናጀት እርቀ ሰላም እንዲፈጠር ተደርጎ ችግር ሲፈጥሩ የነበሩ ሶስት መቶ ሰማኒያ ሰባት ሰዎች በይቅርታ አዋጁ መሰረት በምህረት እንዲገቡ በማድረግ አንጻራዊ ሰላም እና መረጋጋት ለመፍጠር ተችሏል። በህገ ወጥ አደረጃጀት ተደራጅተው ከነበሩ ውስጥ 215 በምህረት እና 405 ሰላማዊ በሆነ መንገድ እጅ እንዲሰጡ ሲደረግ ፈቃደኛ ያልነበሩ 686 ግለሰቦች ደግሞ በኃይል እጅ እንዲሰጡ በማድረግ ህግና ስርዓት የማስከበር ስራ ተሰርቷል። በአጎራባጭ ክልሎች የህዝቦችን የእርስ በርስ ግንኙነት ለማጠናከር እና በሰላም ጉዳይ ህዝቡን ባለቤት ለማድረግ በየደረጃው በርካታ መድረኮች በመፍጠር አምስት ሺህ አንድ መቶ ሀምሳ ተሳታፊዎች በተገኙበት በአዋሳኝ አካባቢዎች ስለሚነሱ ችግሮችና መፍትሄዎች ላይ ውይይት ተደርገዋል። ሁሉን አቀፍ ስራዎች ከአጎራባጭ ክልሎች ጋር የአመራር ለአመራርና የህዝብ ለህዝብ መልካም ግንኙነቶች ለመፍጠር በርካታ ጥረቶችም ተደርገዋል። በተለይም በቤንሻንጉል ክልል የተፈናቀሉ የአማራ ተወላጆችን ወደ ነበሩበት አካባቢ በመመለስ በኩል የተሰራው ስራ ውጤታማ ነበር። በሌላ በኩል ደግሞ ትህነግ አሁንም የሀሰት መረጃ ህዝብን ለማደናገር ሆን ብሎ እየለቀቀ ለዘመናት በአብሮነት ይኖር የነበረውን የቅማንትና የአማራ ህዝብ አሁንም ወደ ግጭት እንዲያመራ እየሰራ መሆኑ፣ እንዲሁም ለዘመናት በክፉም ሆነ በደጉ አብረው የኖሩት በስጋም በደምም የተጋመዱና የተዋደዱ የአማራና የትግራይ ህዝቦች ለማጋጨት በአማራ አዋሳኝ የትግራይ ክልሎች አካባቢዎች የተለያዩ የጠብ አጫሪነት እና ትንኮሳ ተግባራት እያከናወነ ይገኛል። ይህን ትንኮሳ እና ጠብ አጫሪነት እኩይ ተግባር ፈር ለማስያዝ የሚመለከታቸው አካላት ሁሉ እንዲገነዘቡ እንፈልጋለን። ለዚህም ህዝባችን የትኛውንም የክልሉን ቀናይና ራስን የመከላከል ተግባር እንዲደግፍ እያሳሰብኩ ይህንን መፈጸም ተቀዳሚ ተግባራችን እንደሆነ ለዚህ ለተከበረው ምክር ቤት ለመግለጽ እፈልጋለሁ። ርዕሰ መስተዳደሩ አቶ ተመስገን ይህንን ይበሉ እንጂ በህወሀት ላይ የሰነዘሩትን ትችት አላብራሩትም። አቶ ተመስገን ከኮሮና ቫይረስ ጋር በተያያዘ በክልሉ የተሰራው ስራ አበረታች መሆኑን ጠቁመዋል። በተለይ ከክልከላዎች ጋር ተያይዞ የአምራች ዘርፉ እንዳይቆም መደረጉ በክልሉ ሊመጣ የሚችለውን ማህበራዊ ቀውስ ማስቀረት ተችሏል ብለዋል። የቫይረሱን ስርጭት ለመግታት ሲባል የሚወሰዱ የክልከላ እርምጃዎች የሚፈጥሯቸውን ማህበራዊ ጫና ለመከላከል ከተወሰዱት ጉልህ እርምጃዎች አንዱ የአምራች ዘርፍ በተለይም የግብርናና የአምራች ኢንዱስትሪ እንቅስቃሴዎች እንዳይቆሙ በማድረግ በቂ ምርት እንዲኖር ማረጋገጥ ነው። ለዚህም የግብርና፣ የኢንዱስትሪና የኢንቨስትመንት ቢሮዎች በግንባር ቀደምትነት የምርት ሂደትን እንዳይስተጓጎሉ አድርገዋል። ምክር ቤቱ ዛሬና ነገ እያካሄደ ባለው አስራ አምስተኛ መደበኛ ጉባኤ የ2012 የእቅድ አፈጻጸም ግምገማ፣ የ2013 ዋና ዋና ግቦችን ማስቀመጥና ልዩ ልዩ ሹመቶችን ያጸድቃል ተብሎ ይገመታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር